ትንሿ የሞዴል ሮይዝ ከተማ የምስራቅና ምዕራብ ጀርመን ልዩነት ምልክት የነበሩትን ሁሉ ይዛለች። የበርሊን ግንብ ቅሪት፣ የቀድሞዋ ምስራቅ ጀርመን ወታደሮች የጥበቃ ማማዎችና ምሽጎቻቸው ለታሪክ ምስክር ሆነው ይታያሉ። ከመንደሯ አንድ ጎን በሚገኝ የእርሻ ማሳ ዳርቻ የምስራቅ ጀርመን ብሔራዊ ጦር ይጠቀምበት የነበረ ሶቪየት ሕብረት ሰራሽ ታንክ ተገትሯል። በመንደሯ የታሪክ ቤተመዘክር ከሶቪየት ሕብረት ሰራሾቹ ባሻገር የአሜሪካና የጀርመን ጦር ተሽከርካሪዎች፣ ታንኮች፣ ሄሊኮፕተሮች፣ የወታደራዊ ፖሊስ የቁጥጥር መኪኖች ይገኛሉ። ምዕራብና ምስራቅ ጀርመኖችን የሚለየው ግንብ ከፈረሰ ሰላሳ ዓመታት ገደማ ቢቆጠሩም በአገሪቱ ዜጎች ላይ ጥሎት ያለፈው ስሜት አልደበዘዘም። የቀድሞው መምህርና የዛሬው አስጎብኚ ጌርሃርድ ፊድለር እንደሚሉት የጀርመን ውህደት ፋይዳ እንደየተመልካቹ ይለያያል። ስኪፕ ናቱርሊ ፌሌ ከግንቡ መፍረስ በኋላ በምስራቅ ጀርመን የኑሮ ደረጃ ያሽቆለቆለበት አጋጣሚ አለ። ሰዎች ስራ አጥ ሆኑ፣ በርካታ ኩባንያዎች ተዘጉ። በሌላ በኩል በምዕራብ ጀርመን አዲስ የኢኮኖሚ ቀጠና ተፈጠረ፣ በርካታ አዳዲስ ኩባንያዎችም ተቋቋሙ። ስለዚህ አተያዩ የተለያየ ነው። ከ30 ገደማ ዓመታት በፊት በሞደለሮይድ ከምስራቅ ጀርመን ወደ ምዕራቡ መሻገር ፈጽሞ የሚታሰብ አልነበርም። በመንደሯ የምስራቅ ጀርመን ዜጎች ወደ ምዕራቡ እንዳይሻገሩ የሚጠብቁ ወታደሮች የጦር መሳሪያዎቻቸውን ደግነው የሚቆሙባቸው የጥበቃ ማማዎች ነበሩ። መሬት ተቆፍሮ በተዘጋጀ ምሽግ የወታደሮቹ ጥበቃ ይጠናከራል። በዚህ ብቻ የሚለያይ ቋንቋ የሚናገሩት ማንነታቸው ከአንድ የዘር ሀረግ የሚመዘዘውና አንድ አይነት ማንነትና ባህል የነበራቸው ነገር ግን ሁለት የመሆን ጣጣ የተጫናቸው የሞደለሮይድ ሰዎች ግንቡን መሻገር ፈጽሞ የሚሞክሩት አልነበረም። ግንቡ በጣም ረጅም ነው። በዛ ላይ ጥበቃው በጣም አስጊ ነው። ከበርሊን ለጉብኝት ወደ ሞደለሮይድ ብቅ ያሉት ኦስትሪድ አይሼለር የክርስትና ሰባኪና የምጣኔ ሀብት ባለሙያ ናቸው። በእርሳቸው አባባል ዘመድ እንኳ መጠየቅን የሚያግደው ግርዶሽ ያደጉበት የአንድ ዘመን እውነታ ነው። ህይወት እጅግ ውስብስብ፣ በጥቂት አረፍተ ነገሮች የማይገለጽ ነበር። በምስራቅ ጀርመን ለተወለድኩት ለእኔ ግን በወቅቱ ሁሉም ነገር መደበኛ ነበር። ሌላ የህይወት መንገድ አላውቅም። በእርግጥ ጀርመን ተከፋፍላለች። በምዕራብ ጀርመን ዘመዶች ነበሩን። ወደዚያ መሄድ እንደማንችል ግን ለሁላችንም ግልጽ ነበር። እኔም ሞንኩ። እያንዳንዱ የምስራቅ ጀርመን ዜጋ ይህን ያውቃል። ጡረታ እንደወጣሁ ወደ ምዕራብ ጀርመን መሄድ ሲፈቀድልኝ ነገሩ ሁሉ ለእኔ ፖለቲካ ነበር። በወቅቱ የኖርነው እጅግ የተካረረ የፕሮፖጋንዳ ስርዓት ውስጥ ነው። ከዚያ ሰላማዊ በሆነ አብዮት ግንቡ ሲፈርስና ጀርመን ስትዋሃድ አስደናቂ ነበር። በድንገት ሁሉም ነገር ተቀየረ ያሳደረብንን ስሜት መረዳት የሚችለው በተመሳሳይ ኩነት ውስጥ ያለፈ ብቻ ነው። ከግንቡ መፍረስ በኋላ ከጥርስ ብሩሽ እስከ የትምህርት ስርዓት ሁሉም ነገር ተለዋወጠ። በእርግጥም የበርሊን ግንብ ከፈረሰ በኋላ ብዙ ነገር ተለውጧል። በሞድላሮይት ለታሪክ የተቀመጡት የጦር መሳሪያዎች እንደዚሁም የግንቡ ቅሪት ለመንደሯ ነዋሪዎች የማይፈልጉትን ትዝታ ቢወክሉም ዛሬ ማንም ከምዕራብ ወደ ምስራቅ ከምስራቅም ወደ ምዕራብ መሻገር ይችላል። ለዶይቸ ቨለ እሸቴ በቀለ